የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ ጥር 14 ዓ ም ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ከትላንት አመሻሹ ጀምሮ ድሬዳዋ ላይ ግጭት ተከስቷል። የአልበቃ ብሎ ደግሞ ታቦታ አስገብተን ሰረገላ ላይ ይዘን ስሚመለስ ወደ ቦታው ለማስገባት ከፎቅ ላይ ድንጋይ የተወረወረብን ተመታን። በዚህን ጊዜ ያው ወጣቱ መጀመሪያ ታግሶ ወደው ነበረ። የአሁኑም ግን መታገስ አቅቶት ድንጋይ ወደ ወረወሩት አካባቢ በመሄድ የወረወሩት ጋር ግብ ግብ ገጥሟል። ዝርዝር ዘገባ ይኖረናል። በህዝብ ተወካዮች ምክር ቤት ተሻሽሎ የጸደቀው አዋጅ የጋምቤላ ክልልን ሕዝብ ስጋት ውስጥ የሚከት እንደሆነ አንድ የምክር ቤት አባል ገለጹ። እንዋጣለን፣ መዋጥ ብቻ አይደለም፣ እንደ ማንኛውም ስደተኛ በሰላም ተረጋግቶ መኖር ብዙ ጊዜ የሚጨበር እንትን ስደተኛ ስለሆነ ነው ስጋታችን። ዝርዝር ዘገባ ይኖረናል። ሌሎች ዘገባዎችም አሉን። ያለፈውን ጥምቀት ባህላዊ ትውፊቶችም እንዳስሳለን ሰዓት ከፈቃን በርከት ያሉ ዘገባዎችን ይዘን ወደ እናንተ እናደርሳለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜናን አስቀድም በድጋሚ አጠር ላሉ ዓለም አቀፍ ዜናዎች ተመልሰን መጥተናል። ዝምባብዌ ውስጥ በነዳጅ ዘይት ዋጋ ላይ የተደረገውን ጭማሪ በመቃወም የወጡ ሰልፈኞች ላይ የመንግስቱ ጸጥታ ኃይሎች በወሰዱት እርምጃ በትንሹ አስራ ሁለት ሰዎች ሲገደሉ ሌሎች ከሶስት መቶ በላይ ጉዳት ደርሶባቸዋል የውጭ ሀገሮች ጉብኝታቸውን አቋርጠው ትላንት ወደ ሀራሬ የተመለሱት ፕሬዚዳንት ኤመርሰን ማናንጓ ሁለቱን ሁከቱን አስመልክቶ ምርመራ እንዲጀምር፣ ብሔራዊ እርቅ እንዲካሄድ ዛሬ ጥሪ ያቀርበዋል። የፖለቲካ ተንታኞች ግን ከአርባ ዓመታት የሮበርት ሙጋቤ ጨቋኝ አስተዳደርና ሁከት በኋላ ምዕራፉን ለመዝጋት ቃል የገባው አዲሱ የኤመርሰን ምናንጋግዋ መንግስት ይህንን የወቅቱን ሁኔታ ፈጥሯል ሲሉ ይከሳሉ። ተቃውሞ ባለፈው ሳምንት የተጀመረው ፕሬዚዳንት ማናንጓ ለእርዳታ ማሰባሰብ በታቀደ ወጪ ወደ ውጭ ሀገሮች ከመሄዳቸው ጥቂት ቀደም ብለው በነዳጅ ዋጋ ዘይት ላይ የ150 በመቶ ጭማሪ ማድረጋቸውን ተከትሎ ነው። ተቃውሞ እያደገ መምጣቱ ያስደነገጣቸው የቀድሞ ወታደራዊ ኮማንደር ምክትል ፕሬዚዳንቱ ኮንስተንታኒዮ ቹዌንጋ ስፋት ያለው አፋኝ ዘመቻ ጀምረዋል። በዚያም የጸጥታ ኃይሎች በሰልፈኞች ላይ መተናኮስ፣ ከመኖሪያ ቤታቸው የጎተቱ አውጥተው መደብደብ ይዘዋል ተብሏል። ባለፈው ፖሊሶች ሳምንቱን ዋና ከተማዋ ሀራሪ ውስጥ አምስት ሰዎች መግደላቸውና ሌሎች ሀያ አምስት ማቁሰላቸውንም የሰብአዊ መብት ተከራካሪዎች ጨምረው ያስረዳሉ። የዝምባብዌ መንግስት በጸጥታ ኃይሎች የወሰደውን የኃይል ምርጃ እርምጃ እንዲያስቆም የተባበሩት መንግስታት ጥሪ አስተላልፈዋል። የሱዳኑ ፕሬዝዳንት ኦማር አልበሽር ሀገራቸውን በስፋት የናጠውን ጸረ መንግስት ሰልፍ ከጀመረ ወዲህ ለመጀመሪያ ጊዜ ወደ ውጭ ሀገር በመሄድ ኳታርን ሊጎበኙ ተዘጋጅተዋል። በነገው እለትም የሁለቱን ሀገሮች ግንኙነት ለማጠናከር ከኳታሩ ኤሚር ሼክ ታሚን ቢን ሀድማን አልታኒ ጋር ተገናኝተው ይመክራሉ ሲል የኳታር ዜና አገልግሎት ትናንት ዘግቧል። ባሽር እየተካሄደ ያለውን ጸረ መንግስት እንቅስቃሴ ለተቃውሞ የባዕዳን ወኪሎችና ሰርጎ ገቦች እጅ አለበት ሲሉ በመከራከር ሊያጣጥሉት ሞክረዋል። ከትላንት በስቲያ እሁድ ሲናገሩም የተቃውሞ ሰልፈኞቹን የሚገድሉ አንዳንድ ሰዎች በመካከላቸው ይገኛሉ ብለዋል። የሱዳኑ መሪ ሱዳን በከፍተኛ ሕዝባዊ ተቃውሞ የተዋጠች መንግስት ባለፈው ወር በዳቦ ዋጋ ላይ ጭማሪ በማድረጉ መሆኑም ተዘግቧል። በዚሁ ምክንያት ተቃውሞ በስፋት አድጎ ለሰላሳ ዓመታት በስልጣን ላይ የቆዩት ፕሬዚዳንት ኦማር አልበሽር እንዲወርዱ እስከ መጠየቅ ደርሷል። በመጨረሻም አንድ የሩሲያ ፍርድ ቤት በስለላ ወንጀል ለተከሰሰው አሜሪካዊ የዋስ መብት እንዳይሰጠው ከለከለ። የሩሲያ የፌዴራል ፖሊስ ስለ ጉዳዩ ሲገልጽ ጥንድ የአሜሪካን እንግሊዝ ዜግነት ያለው የቀድሞ የዩናይትድ ስቴትስ ባህር ኃይል ባልደረባ ፖል ዊላን ባለፈው ወር ተይዞ የታሰረው በስለላ ተግባር ተሰማርቶ በመገኘቱ ነው ብሏል። ዊላን በትክክል ምን አይነት የስለላ ተግባር ሲፈጽም እንደተገኘ ግን ፖሊስ ዝርዝር መረጃ አልተሰጠም። የዊላን ቤተሰቦች ከቀረበበት የወንጀል ክስ ነጻ መሆኑን ያስረዳሉ። የ48 ዓመት እድሜ ያለው ፖል ዊላን ዛሬ በአንድ የሞስኮ ፍርድ ቤት የቀረበው በዋስ እንዲፈታና ጉዳዩ እንዲቀጥል ለማድረግ ነበር። ዳኛው ጥያቄውን ውድቅ አድርገው ወደ እስር ቤት መልሰውታል። አድማጮች፣ ለሰአቱ የያዝ ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ አድማጮች ለምሽቱ የያዝናቸው ዘገባዎች ይኖሩናል። ለምሽቱ የያዝናቸው የተጠናቀሩ ዘገባዎች እየደረሱን ነው። ቆየት ብለን እናሰማዋለን። ወዳል ነው ሪፖርት እንመልሳችሁና ለእለቱ የተጠናቀሩት ዜናዎች እንደደረሱን ይዘን እንመለሳለን። በሕዝብ ተወካዮች ምክር ቤት ተሻሽሎ የጸደቀው አዋጅ የጋምቤላ ክልል ሕዝብን ስጋት ውስጥ የሚከት እንደሆነ አንድ የምክር ቤት አባል ገልጸዋል። በተለይ በጋምቤላ ክልል ያለው የስደተኞች ቁጥር ከክልሉ ሕዝብ ቁጥር የሚበልጥ በመሆኑ ቀደም ሲል በነበሩ ግጭቶች የነበረው ጥቃት እንዲጨምር ያደርጋል ሲሉም ተቃውሟቸውን አሰምተዋል። አዋጁ ለሕዝብ ተወካዮች ምክር ቤት በቀረበበት ወቅትም ኢትዮጵያ በአህጉራዊና ዓለም አቀፋዊ መድረኮች በስደተኞች ጉዳይ ላይ የተቀበለቻቸውን ስምምነቶች ተግባራዊ ለማድረግ የሚያስችል መሆኑም ተገልጿል። በሌላ በኩል የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ኮሚሽነር ፊሊፖ ግራንዲ የአዋጁ መውጣትን በተመለከተ ድርጅታቸው ባወጣው መግለጫ ላይ እንደተናገሩት ኢትዮጵያ ስደተኞች ከማህበረሰቡ ጋር ተዋህደው እንዲኖሩ የሚያደርገው አዋጅ አሻሽላ ማውጣቷ ለሌሎች ሁሉ ምሳሌ እንድትሆን የሚያደርጋት ነው ብለዋል። በተከታዩ ዘገባ ዳስሰዋለሁ። ምክር ቤቱ የህግ የፍትሕና ዴሞክራሲ ጉዳዮች ቋሚ ኮሚቴና የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ያቀረቡትን የስደተኞቹ ጉዳይ ማሻሻያ ረቂቅ አዋጅ ከማጽደቁ በፊት ውይይት ተደርጎበት ነበር። በዚህ ውይይትም ተቃውሞ ቀርቦበት እንደነበር የምክር ቤቱ አባላት ይናገራሉ። አዋጁ ስደተኞች ወይም ጥገኝነት ጠያቂዎች በመረጡት የኢትዮጵያ አካባቢ የመዘዋወር፣ የመኖሪያ ቦታ የመመስረትና በፈለገው ጊዜ ከሀገር የመውጣት ነፃነት እንዳላቸው ይደነግጋል። የእርሻና የመስኖ ልማት ስፍራዎችን በሊዝ ማግኘት፣ ሀብትና ንብረት ማፍራት፣ እንዲሁም ያፈሩትን ንብረት ማንቀሳቀስ እንደሚችሉም መብት ይሰጣቸዋል። በአዋጁ መሰረት ስደተኞቹ ማንነታቸውን የሚገልጽ የመታወቂያ ሰነድ ጠይቀው መውሰድ የሚችሉ ሲሆን የተሰጣቸውን የመታወቂያ ሰነድ በመጠቀም የባንክ ሂሳብ ደብተሬ መክፈት ገንዘብ የማስቀመጥ፣ የማውጣት፣ የማስተላለፍና የመሳሰሉ የባንክና የፋይናንስ አገልግሎቶችን ማግኘት እንደሚችሉ በአዋጁ ላይ ተደንግጓል። በተጨማሪም ስደተኞቹ ከህብረተሰቡ ጋር ተቀላቅለው የስራ እድል ተጠቃሚ መሆን ይችላሉ። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ከደቡብ ሱዳን፣ ከሶማሊያ፣ ከሱዳንና ከኤርትራ ተሰደው ኢትዮጵያ የሚገኙ ስደተኞች ቁጥር 900 ሺህ መሆኑን ገልጿል። የጋምቤላን ክልል ወክለው በህዝብ ተወካዮች ምክር ቤት የሚገኙት አቶ እጁሉ ጊሎ ለአሜሪካ ድምጽ ሲናገሩ ከስደተኞቹ ቁጥር መብዛትና በአካባቢው ካለው የጸጥታ ችግር አንጻር አዋጁ የኢትዮጵያን ነባራዊ ሁኔታ ያላገናዘበ ነው ሲሉ ተቃውሞ ያቀርቡበታል። በኢኮኖሚው በኩል ያለው ነገር ስናነሳ አሁን በሀገራችን ብዙ በርካታ ከስርዓት ሁኔታ ጋር የስርዓት መስፋፋት አለ። እነዚህ ችግሮች እያሉብን እነዚህ አሁን የምናመጣቸው ስደተኞች በመዋቅር ውስጥ እያስገባን ስራ እንዲሰሩ የምናደርግበት ሁኔታ አዋጅ ያስቀምጣል። እነዚህ ስደተኞችም እንደዚሁ ከህዝቡ ጋር በምናቀላቅልበት ጊዜ የነበራቸው የዲስፕሊን ሁኔታ ከግምት ውስጥ ሳናስገባ ከነዚህ ከህብረተሰቡ ጋር አቀላቅለን እንዲኖሩ ብናደርግ የሚመጡ ችግሮች እንዳሉ ይታወቃል። ሆኖም ግን በነዚህ ላይ ምንም ጥናት ሳይደረግ አሁን እያመጣን ያለው አዋጅ በዚህ ዙሪያ አሁንም ችግር እንደሚኖረው ግልጽ ስለሆነ አላስፈላጊ መሆኑን ነው የተቃወምኩኝ። አያስፈልግም። እነዚህ ስደተኞች በደንብ በተለይ አሁን እርስ በርስ ችግሮች አሉ። ከዚህ በፊትም ስናይ እንደነበረው ከአካባቢው ኅብረተሰብ ጋር በበርካታ መንገዶች ሲጋጭ የነበረበት ሁኔታ አለ። አሁንም ከራሳቸው አልፎ አሁንም ከኅብረተሰቡ ጋር እየተጋጭኑ ያሉበት ሁኔታው ስላሉ እነዚህ ወገኖቻችን ከሰብአዊ መብት አቀባበል አንፃር ችግር የለውም መቀላቀል። ሆኖም ግን ያሉበት ሁኔታ በደንብ ታይቶ ያልተሰራው ለምንድን ነው በሚል መነሻ ነው የተቃወምኩት። አቶ ጁሉ ግን እንደው ለዜጎች መሰደድ ገፊ የሆኑ ምክንያቶች በጣም ብዙ ናቸው። ከጦርነት፣ የፖለቲካ አለመረጋጋት፣ ድህነት ስደተኞችን አገራቸውን ለቀው እንዲንከራተቱ ማለት ይቻላል የሚያደርጉ ምክንያቶች ናቸው። እና በዚህ ደግሞ እንደውም ኢትዮጵያውያኖች ይታወቃሉ። ለምሳሌ ከጎረቤት ሀገር ከኬንያ ከካምፕ ጀምሮ ጅቡቲ፣ ወደ ተለያዩ የአፍሪካ ሀገራት ታንዛኒያ ብንል፣ ደቡብ አፍሪካ ብዙ ተጠርቶ እንደው ተዘርዝሮም አያልቅም። የመካከለኛው ምስራቅ አረብ ሀገራት አሉ፣ አውሮፓ አለ፣ አሜሪካ ኢትዮጵያውያኖች በአጠቃላይ እንደው ያልተሰደዱበት፣ ያልተሸሸጉበት፣ ያልተጠለሉበት አገር አለ ማለት አይቻል ና በሁሉም ሀገር ተበትነዋል እና ኢትዮጵያ ደግሞ በተረዋ በጦርነት ምክንያት የተሰደዱ መኖር ባለመቻላቸው ከሌላ ሀገር መጥተው ኢትዮጵያ ያሉ ስደተኞችን ለማቀፍ የሚችል ወይም ለማስጠለል የሚችል አዋጅ ብታወጣና ማሻሻያ ብታደርግ ጉዳቱ ምንድን ነው ብለው ነው የተቃወሙት። አሁን ያለው ችግር የኢኮኖሚያችን ሁኔታ ከዚህ ምጡስ መግባት አለበት። ስደተኞች ተቀብሎ ማስተናገድ በሁለት መልኩ ብናየው ጥሩ ይመስለኛል። ሌሎች ሀገሮች እንደሚያደርጉት እነሱ ያላቸው ኢኮኖሚ ስለሚፈቅድላቸው ስደተኞችን ቅድም እንዳልሽውን የኛዎችን ጨምሮ በከተሞች ውስጥ ከህብረተሰቡ ጋር አካቷቸው በኢኮኖሚ ውስጥ ያለው ስራ ሁኔታ በጉልበቱም ይሁን በእውቀት ይሁን ሰርተው ኢኮኖሚ እየደገፉ እራሳቸው ገቢ የሚያደርጉበት ሁኔታ ማድረግ ይቻላል። ሆኖም ግን የሀገራችን ሁኔታ ስናይ አሁን አንድ የኢኮኖሚ ጉዳይ መታየት ያለበት ነገር ነው። አቅማችን አድጓል በእርግጥ ማነው ኢኮኖሚያችን ማደጉ አድጓል ግን የሌሎች ያደጉ አገሮች ያክል ስላልሆነ እነዚህ ስደተኞችን ተቀብሎ በጉልበታቸውም ወይም እየተማሩትን እየቀጠሩ ማሰራቱ አሁን እንዳመጣ ነው ማለት ነው፣ ትንሽ ሊከብድ ይችላል። ያ ያ ስለሆነ ፕላስ ደግሞ ከዚህ ጋር ከዚህ ጋር አሁን ሀገራችን ውስጥ ስርዓት አለ። እነዚህን አስተናግደን ከነሱ አሁን ስደተኞች በሌላ በኩል እየቀጠር ናቸው። የራሳችን ልጆች የራሳችን ዜጎች መቅጠር የማያስችለን አቅም ላይ ከሆንን ያ ጥያቄ ውስጥ ስለሚያስገባን ምንድን ነው በደንብ አስበንበት መሆን የሚገባውን ነገር ለእኛም ጫና ሳይፈጥርብን ከሷ ጉዳት ሳያመጣብን መሆን የሚገባውን ነገር የማናደርገው የሚል ጥያቄ ነው የነበረኝ። አቶ ጁሎ አያይዘው ከአስር አመት በፊት በነበረው ሕዝብና ቤት ቆጠራ መሰረት የጋምቤላ ክልል ሕዝብ ቁጥር ሶስት መቶ አስራ ስድስት ሺህ መሆኑን አስታውሰው አሁን በክልሉ ያለው የደቡብ ሱዳን ስደተኞች ቁጥር አራት መቶ ሰባ ሺህ እንደሆነ ይናገራሉ። ይህ ደግሞ በሂደት ለክልሉ ስጋት ነው ይላሉ። እንዋጣለን መዋጥ ብቻ አይደለም። እንደ ማንኛውም ስደተኛ በሰላም ተረጋግቶ መኖር ብዙ ጊዜ የሚጨበር እንትን ስደተኛ ስለሆነ ነው ስጋታችን። ፕላስ ደግሞ በመሬት ላይ የመሬት ጉዳይ ዋና ነገር ነው። እኛ ክልል ላይ በተለይ በተፈጥሮ ሀብት ላይ መሬትን ጨምሮ ግጭቶች የነበረበት ሁኔታ ስለነበረ አሁን ምቹ ሁኔታ ይፈጥርላቸዋል ብዬ ገምታለሁ። ከህዝቡ ጋር ተቀላቅሎ ስራ ተቀጠረ አሁን እንደሚባለው ያለው የመስኖ ስራ ወጥ ተሰርተው ችግር ከአካባቢው ህብረተሰብ ጋር እኩል እንዲ ለመ የሚደረጉበት ሁኔታ ይኖራል እየተባለ ያለው ነገር በጣም ስጋት ውስጥ አስገብቶናል። አዋጁ ለህዝብ ተወካዮች ምክር ቤት በቀረበበት ወቅት ኢትዮጵያ በአህጉራዊና ዓለም አቀፋዊ መድረኮች በስደተኞች ጉዳይ ላይ የተቀበለቻቸውን ስምምነቶች ተግባራዊ ለማድረግ የሚያስችል መሆኑ ተገልጿል። በተጨማሪም ኢትዮጵያ ስደተኞቹን በመቀበሏ ተጠቃሚ ትሆናለች ተብሏል። የህግ የፍትህ እና የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፎዚያ አሚን ለተነሱ ጥያቄዎች ምላሽ ሲሰጡም የተቸገሩ ስደተኞችን ተቀብሎ ማስተናገድ ለኢትዮጵያ በጎ ስም እንደሚያተርፍላት ተናግረዋል። ይህን ህግ ይሄ ምክር ቤት አይደለም ያመነጨው ያመነጨው አካል ህጉን አመንጭቶ ረቂቁን አዘጋጅቶ ለምክር ቤት ያመጣው አካል የሚመለከታቸው ክልሎችና የሚመለከታቸው የህብረተሰብ ክፍል በጥልቀት እንደተወያየበትና የእነሱንም ግብአት እንዳካተተ በተደጋጋሚ ገልጾልናል። አዋጁ አሁን በሶስት ተቃውሞ በሶስት ድምፅ ታቅቦና በአብላጫ ድምጽ ጸድቋል። ቀደም ሲል የነበረው አዋጅ ያፈጻጸም እንጂ የህግ ክፍተት አልነበረበትም የሚሉት አቶ ጁሎ ጊሎ ግን በአገሪቱ ላይ ተጨማሪ የግጭት ምክንያት ከመሆኑ በፊት በድጋሚ ሊፈተሽ ይገባል ይላሉ። በሌላ በኩል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ኮሚሽነር ፊሊፖ ግራንዲ የአዋጁን መውጣት በተመለከተ ድርጅታቸው ባወጣው መግለጫ ላይ እንደተናገሩት ኢትዮጵያ ስደተኞቹ ከማህበረሰቡ ጋር ተዋህደው እንዲኖሩ የሚያደርግ አዋጅ አሻሽላ ማውጣቷ ለሌሎች ሁሉ ምሳሌ እንድትሆን የሚያደርጋት ነው ሲሉ አድንቀዋታል። የምትከታተሉት ከአሜሪካ ድምጽ ሬዲዮ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን ነው የምናልፈው። ወደ አውሮፓ የሚሄዱ ስደተኞችና ፍልሰተኞች ተላላፊ በሽታ ይዘው እንደማይገቡ ደብልዩ ኤች ኦ ማለትም የዓለም የጤና ድርጅት ይፋ ያደረገው ዘገባ አስታወቀ። የጤና ድርጅቱ ሪፖርት ባቀረበው ጥሪም ፍልሰተኞቹ ምቹ የጤና ምርመራ እንዲያገኙ የአውሮፓ መንግስታት ሁኔታዎችን ሊያመቻቹ ይገባል ብሏል። ሄነሪ ሬድግዌል የላከው ዘገባ አለ፣ አዲሱ አበበ ይዞታል። ኢጣሊያ ባለፈው ህዳር ወር አኩሪየስ የተሰኘችው የፍልሰተኞች ጀልባ እንድትያዝ መመሪያ ስትሰጥ ምክንያት ብላ ያቀረበችው ለጤና ጠንቅ የሆኑ ልብሶችንና እንደ ኤች አይቪ መሰል አስተላላፊዎች ሊገቡ ይችላሉ የሚል ነው። ይሁንና የህክምና ጠበብት ምክንያቱን ውድቅ ያደርጋሉ። የደብሊው ኤችኦ ሪፖርት አቅራቢ እንዳስቀመጡት ይህ ግምት የፍልሰተኞችን ጤና በሚመለከት ሁሌም የሚነገርና የተለመደ አፈ ታሪክ ነው። የደብሊው ኤችኦ ዶክተር ጆዣና ጃኮብ እንዲህ ይላሉ። ወደ አውሮፓ የመጡ ስደተኞችና ፍልሰተኞች ምንም አይነት ተላላፊ በሽታ ይዘው አይገቡም። ምናልባት ሊኖራቸው የሚችለው በሽታ ቀድሞውንም አውሮፓ በስፋት ተንሰራፍተው የነበሩትን ሊሆን ነው የሚችለው። እነዚህም በሽታዎች ለመቋቋም ደግሞ ቀድሞውንም በአጥጋቢ ሁኔታ መቆጣጠር የቻልንበት ሁኔታ ተዘርግቷል። ምንም እንኳ ስደተኞችና ፍልሰተኞቹ በርካታ ፈተናዎችን ማለፋቸው የታወቀ ቢሆንም ከደብሊውኤችኦ ዘገባ እንደምንረዳው ወደ አውሮፓ ሲገቡ ከበሽታ ነፃ መሆናቸውን ነው። በጉዞ ላይ ሳሉ ግን ለህመም ሊጋለጡ መቻላቸው ይታወቃል። አገር ውስጥ ሳሉም ባልተሟላ የጤና ጥበቃ ሁኔታና በኑሮ ድህነት ምክንያት ለተላላፊ በሽታዎች የተጋለጡ ሊሆኑ ይችላሉ። ህገወጥ ፍልሰተኞቹ አገራቸው ውስጥ የጤና ጥበቃ ከለላ የሚኖራቸው አይመስለኝም የሚሉት የደብሊው ኤችኦ ዶክተር ጆዣና ለባለሥልጣናትም እይታ ቅርብ አይደሉም ሲሉ ምክንያቱን ጭምር ተናግረዋል። የፍልሰተኞችና ስደተኞች ጉዳይን በሚመለከት አውሮፓ ውስጥ የጋለ ክርክር በሚካሄድበት በአሁኑ ወቅት ብዙ አገሮች ለፍልሰተኞች የሚገባውን የጤና ጥበቃ ከለላ ላያሟሉ የሚችሉበት ሁኔታ ሊፈጠር መቻሉ አያጠያይቅም። አዲሱ አበበን እናመሰግናለን። አሁን ቀደም ሲል በመግቢያችን ላይ ያስተዋወቅ ነው ዘገባ ደርሶናል፣ ወደዛው እናልፋለን። ከትላንት አመሻሹ ጀምሮ ድሬዳዋ ላይ ግጭት ተከስቷል። ግጭቱ እስከ ዛሬ ከሰዓት የዘለቀ ነበር። በግጭቱ የሞቱና የከፋ ጉዳት የደረሰበት ባይኖርም ቀላል የአካል ጉዳቶችና የንብረት ውድመቶች መከሰታቸውን ግን ሪፖርት ተደርጓል። የከተማዋ አስተዳደርና የሃይማኖት አባቶች ግጭቱ በድሬዳዋ ላይ የብሔርና የሃይማኖት ግጭት እንዲነሳ የሚፈልጉ የጥፋት ኃይሎች ያቀናበሩት ነው ይላሉ። ትላንትና ምሽት ላይ ቤተ ክርስቲያን ላይ ጥቃት ተፈጽሟል ተብሎ መነገሩ ለችግሩ መባባስ ትልቅ አስተዋጽኦ የነበረው እንደሆነና የቤተ ክርስቲያኗ ግን ምንም አይነት ጉዳት እንዳልደረሰባት የሃይማኖት አባቶች ተናግረዋል። አዲስ ቸኮል ዝርዝር ዘገባውን ከድሬዳዋ አድርሶ ነው። ትላንት አመሻሽ አስራ ሁለት ሰዓት ላይ የእግዚአብሔር አብ ቤተክርስቲያን ታቦትን አስገብተው በሚመለሱ ምዕመናን ላይ ማንነታቸው ያልታወቁ ግለሰቦች ድንጋይ ሮራ በመጀመራቸው ግጭት እንደተነሳ የድሬዳዋ የሃይማኖት ተቋማት ጉባኤ ሊቀመንበር ሊቀ ብርሃናት ቀለም ወርቅ ቢምረው ተናግረዋል። ትላንት ሰሞኑን ለሶስት ቀናት ከጥር አስር ጀምሮ እስከ 13 ድረስ በድሬዳዋ ከተማ ለተከታታይ ሶስት ቀናት በዓላትን አክብረናል። በዓላቱም ሲከበሩ በደመቀ ሁኔታ ነዋሪው ክርስቲያኑ፣ ሙስሊምም ሌላም ሌላም ሳይባል በጋራ በዓሉን አድምቀን አክብረናል። ነገር ግን የሰላም ጠላት የተናወጻቸው አንዳንድ ሰዎች አይጠፉምና በአስራ ሦስት የመጨረሻ እግዚአብሔር አብጽላት ወደ ቤተው ስናስገባ አፈቴሳ ቀበሌው ፊት ለፊት አካባቢ ላይ ስንደርስ ያው ሁሉም አይኑ ላያ ይችላል። ያዩት ሰዎች እንዳስረዱን እንደነገሩን ገና ስንሄድ ታቦቱ ካለፈ በኋላ ድንጋይ ከፎቅ ላይ የተወረወረ አየነው። ግን በዛን ጊዜ ለምን ብንል ጸብ ቢነሳ በብዙ ሺህ የሚቆጠር ሕዝብ ባለበት ታቦት ሜዳ ላይ ባለበት ችግር አንፈጥርም ብለን ዝም ብለን አልፈን ሄርን። የአልበቃ ብሎ ደግሞ ታቦት አስገብተን ሰረገላ ይዘን ስንመለስ ወደ ቦታው ለማስገባት ከፎቅ ላይ ድንጋይ የተወረወረብን ተመታን። በዚህን ጊዜ ያው ወጣቱ መጀመሪያ ታግሶ ወደ ነበረ የአሁኑን ግን መታገስ አቅቶት ድንጋይ ወደ ወረወሩት አካባቢ በመሄድ የወረወሩት ጋር ግብ ግብ ገጥሟል። የአስተዳደሩ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እስቅያስ ታፈሰም ይህንኑ ሀሳብ ይጋራሉ። እንግዲህ የጠቡ መንስኤ አሁን ከፖሊስም መነሻው ምንድን ነው ብለን ባጠራ ነው መሰረት ቀደም ሲል ታቦቱ ሲሄድ ከፊት ሰረገላ አስቀድሞ ክርስቲያኑ እሱን ታቦቱን አጅቦ ሰረገላው እንዲሄድ እያደረገ በዓሉን ሲያደምቁት የነበረውን ሥነ ሥርዓት ተከትሎ ከገባ በኋላ ያ ሰረገላ ወደ ሌላ ቦታ መመለስ ስለነበረበት በሚመለስበት ወቅት የተወሰኑ ሰዎች የድንጋይ ውርወራ እና የዚህ የሚመልሱትን ኃይሎች የመተናኮስ ድንጋይ የመወርወር መንስኤ የሆነበት ሁኔታ ነው፣ ፖሊስ ያጠራው። በድሬዳዋ የዘንድሮ የጥምቀት በዓል ከከተራ በዓል ጀምሮ ለሶስት ቀናት አስቀድሞ ከነበሩት አመታት በተሻለ ድምቀት መከበሩን ብዙ ምዕመናን የሚናገሩት ነው። ሆኖም በአራተኛው ቀን ማለትም ትላንትና ጥር አስራ ሶስት ቀን የእግዚአብሔር አብ ታቦት በተለምዶ ሽኔሌ መቃብር ወደሚባሉ አካባቢ ወደሚገኘው ቤተ ክርስቲያን ገብቶ ሲመለስ ግን ግጭት ተከስቷል። በወቅቱ በአካባቢ የተወሰኑ ሰዎች የቆሰሉ ሲሆን የንብረቱ ውድመትም እንደተከሰተ አቶ እስቀያስ ገልጸዋል። ምሽቱን እስከ እኩለ ሌሊት ድረስ የተኩስ ድምፅ ሲሰማ የነበረ ሲሆን በማግስቱ ዛሬ ጠዋትም ከሳቢያን አዲስ ከተማና ሌሎች አካባቢዎች ቤተ ክርስቲያን ጥቃት ተፈጽሞባታል የሚል ወሬ የሰሙ በርካታ ምዕመናን ወደ አሸዋ አካባቢ ሄደዋል። ምንም እንኳ በቤተክርስቲያን ላይ ጥቃት እንዳልተፈጸመ ሊቀ ብርሃናት ቀለም ወርቅም ሆነ አቶ እስቃያስ ቢናገሩም ይህ አሉባልታ ግን ብዙዎችን ወደ ቁጣይ ከተተ ነበር። ፖሊስ የተሰበሰቡትን ለመበተን በተደጋጋሚ አስለቃሽ ጭስ የተጠቀመ ቢሆንም የተጠበቀውን ያህል ግን ስኬታም አልነበርም። ወደ አሸዋ የሚወስዱ መንገዶች ነበሯን ላይ ና ታይዋን አካባቢ ለትራፊክ ተዘግቶ የነበረ ሲሆን በመጋላ ጨብጦ አካባቢ በነበረው ግጭት የትራፊክ እንቅስቃሴ ተስተጓግሎ እንደነበር ነዋሪዎች ለቪኦኤ ተናግረዋል። ወደ አሸዋ የሚወስዱ መንገዶች ነንበሯን ላይ ና ታይዋን አካባቢ ለትራፊክ ተዘግተው የነበረ ሲሆን በመጋላ ጨብጦ አካባቢ የነበረው ወደ አሸዋ የሚወስዱ መንገዶች ነንበሯን ላይ ና ታይዋን አካባቢ ለትራፊክ ተዘግተው የነበረ ሲሆን በመጋላ ጨብጦ አካባቢ በነበረው ግጭት የትራፊክ እንቅስቃሴ ተስተጓግሎ እንደነበር ነዋሪዎች ለቪኦኤ ተናግረዋል። ግጭቱ የሃይማኖት ወይም የብሔር መልክ እንዲዜ የሚፈልጉ የጥፋት ኃይሎች ያቀነባበሩት እንጂ ህብረተሰቡ በሃይማኖት ወይም በብሔር ተቧድኖ የፈጠረው አይደለም ይላሉ የኮሚኒኬሽን ቢሮ ኃላፊው አቶ እስቀያስ ሊቀ ብርሃናት ቀለም ወርቅ ቢምረውም አብዛኛው ሙስሊም ለባህሉ ስኬት አብረው ሲደክሙ እንደነበር ነው የሚገልጹት። ስንሄድ ስንወርድ ሙስሊሞቹ ሴቶች ሳይቀሩ አንጸባራቂ ለብስ ለብሰው ስራ ሲያስከብሩ ነው የሄዱት። እንግዲህ ሁሉም አይደለም ያልኩበት በዚህ ምክንያት ነው። እንደገና ወጣቱ ከወጣቱ ልጆቻችን ጋራ ሰላሙን እያስከበረ ነው ሄደው ጸጥታ ከጸጥታ ፖሊሶች ጋር እልል እያሉ አብረውን ነው የሄዱት። ሙስሊሞች ወንድሞቻችን እና እህቶቻችን እዛ ታቦቱ ሲገባ መድረክ ላይ የመጨረሻ የመሸኛ ንግግር ሲደረግ በደንብ አድርገው የመድረኩ ባለቤት ሙስሊሞች ወገኖቻችን እንዴት እንዳከበሩን፣ እንዴት ባህላችን አብረው እንዳከበሩ፣ እንዴት እንደተራዱን ውሃ እየሰጡን እንደመጡ ሁሉ በደንብ አድርገን ምስጋና ችረን የሰላም አምላክ ሁላችን በፍቅር ያዝናን ተብሎ እንዲያው በምርቃት ነበር እየጨረስ ነው። ያ ተዘግቶ እንደቆየን ወዲያው ነገሩ የተጀመረው በድሬዳዋ የተጀመረውን ለውጥ ለመቀልበስ በማሰብ ግጭቱን አቀነባብረዋል ተብለው የተጠረጠሩ ግለሰቦች በፖሊስ ቁጥጥር ስር እየዋሉ መሆኑን አቶ እስቅያስ ነገሩን ሲሆን፣ ሊቀ ብርሃናት ቀለመወርቅም ከፖሊስ ሰማ ያሉትን መረጃ ይህንኑ የሚያረጋግጥ ነው። ከጀማሪው በኋላ ብዙ አጃቢ ያላቸው አልፎ ተርፎ ትልልቅ ሰዎች ሁሉ አሉ። ቅድም እንዳልኩት የሚረዷቸው ነው። እኔ ባይን ያየሁት ነው። እዛ ቁመን እያለን በባጃጅ ወደታች ይዞ ሊሄድ ነው ሊያካፍል እንደሆነ አላቀም። ዘጠና ሺ ነው ዘጠና ሺ ብር አሉን ስንጠይቃቸው፣ ማን እንደ ቆጠሩ አላቅም። ዘጠና ሺ ብር ነው የተያዘው አሁን የሆነ ሰው ሊያድል ለክፉ አድራጊዎች ብለው ይዘውት እስከ ብሩ እስከ ሰውየው ይዘውት ገቡ ወደ ጣቢያ። መልሶ አሁንም ደግሞ ሌላ ሰው ደግሞ እንደገና ደግሞ እንዲህ ሊያስደርግ ነበረ ብለው ይዘውት ገቡ። አሁን አሰሳ እያደረገ ነው። መከላ እንትኑ የጸጥታ አስከባሪው በድሬዳዋ የተጀመረው ለውጥ ለመቀልበስ በማሰብ ግጭት አቀነባብረዋል ተብለው የተጠረጠሩ ግለሰቦች በፖሊስ ቁጥጥር ስር እየዋሉ መሆኑን አቶ እስቃያስ የነገሩን ሲሆን ሊቀ ብርሃናት ቀለመወርቅም በፖሊስ ሰማሁ ያሉት መረጃ ይህንኑ የሚያረጋግጥ ነው። በድሬዳዋ ከቅድመ አያቶቻችን ጀምሮ በህብር እና በሰላም ኖረናል፣ ይህ እሴት እንዲሸረሸር አንፈልግም የሚሉት የድሬዳዋ አስተዳደር እስልምና ጉዳዮች ምክር ቤት ኃላፊ ሼክ ኢብራሂም ኢማም አህመድ በበኩላቸው የፖለቲካ ጥቅማቸው የተነካባቸው ኃይሎች ናቸው ችግር እየፈጠሩ ያሉት ብለዋል። የከተማ ወጣቶችን ባሉ ባልታ ላለመነዳት መጠንቀቅ አለበት ያሉት ሼክ ኢብራሂም በድሬዳዋ የሚገኙ የሃይማኖት አባቶች ሼኮችና ዑለማዎች ጸሎት ያደርጋሉ ብሏል። በተያያዘም የሲቲ ዞን ወጣቶች ወይም በርበርታ ሊቀመንበር ወጣት ጣሄር ወሎም የክርስትና እምነት ተከታዮች ላይ ለተፈጸመው ጥቃት የተሰማውን ሐዘን ገልጾ የድርጊቱ ፈጻሚዎች ተጣርተው ለህግ እንዲቀርቡ ጥሪ አቅርቧል። ለአሜሪካ ድምጽ ራዲዮ የተጠናቀረው ዘገባ አዲስ ቸኮል ነኝ ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች በነገው ምሽት ያለ እጅ ተፈጥሮ እግሮቹንም እጆቹንም እየተጠቀመ የሚማር የአስራ ስድስት አመት ወጣት ታሪክ የህይወት ተሞክሮን ይዘንላችሁ እንመለሳለን። እንደዚህ አይነት ተሞክሮዎች ያላችሁ ወጣቶች አስተያየቶቻችሁን በሆርን አት ቪኦኤ ኒውስ ዶት ኮም ላይ አድርሱን። አድማጮች እስቲ እዚህ ላይ ፕሮግራማችንን ከማጠላቀቃችን በፊት ሙዚቃን እንጋብዛችሁ። Could have come and what did I አድማጮች እንግዲህ የዛሬው የጋቢና ቪኤ ጉዟችን በዚሁ ተጠናቋል። በፌስቡክ አትቪ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነው። የስርጭት መሀንዲሷ ማብራን ነበረች። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። በጀመር ነው የዘሬቱ ሙዚቃ ከልብ My love, cho yeah. New radio sagale americani